The voice of America. YE, <laughs> Ye yeah, yeah, America Drums Radio Taviano. Are they actually trying to put discipline back in the FBI or are they trying to remove from the FBI? Berget FBI ust snesraat melso lemasfen demokaracho no weis. አስተዳደሩን ወይንም ትራምፕን ለመመረጥ ባበቃቸው ዘመቻ ዙሪያ የነበሩትን ሰዎች የሚመለከተውን ምርመራ ሲመሩ የነበሩትን ሰው ከኤፍቢአይ ለማስወገድ ነው። የጆርጅ ዋሽንግተን ዩኒቨርሲቲ ተንታኝ ፍራንክ ሴዝኖ በኤፍቢአይ ዳይሬክተር ጄምስ ኮሚ መባረር ዙሪያ ከሰጡት አስተያየት የተወሰደ ነው። በዕለቱ አብይ ርዕሳችን ይቀርባል። ከገዢው ፓርቲና ከሀገር አቀፍ ፓርቲዎች ለድርድር የቀረቡ አጀንዳዎችን የሚያጠናቅረው የአጀንዳ አደራጅና የመገናኛ ብዙሀን ኮሚቴ ስራ ዛሬ ስራውን መጀመሩ ተገለጠ። ድርድሩ ሊጀመር የሚችለው ፓርቲዎቹ በተደራጁት አጀንዳዎች ከስምምነት ከደረሱ በኋላ መሆኑም ተገልጧል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። የዕለቱ አብይ ርዕሶች ደግሞ የዋይት ሃውስ ቤተ መንግሥት ፕሬዚደንት ትራምፕ ለረጅም ጊዜ የፌዴራሉ ምርመራ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። አንድ የሩሲያው ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱ ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። ጤና ይስጥልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ርዕሰ ወሬዎቹን ነበረ በቀደም ብሎ የተጠቀሙት ከሐሙስ ግንቦት 3 2009 ዓ ዝግጅታችን ጋር አስተናጋጆች አሉላ ከበደና አዳኝ ፍስሀ የንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የዋይት ሀውስ ቤተ መንግስት፣ ፕሬዚደንት ትራምፕ ለረጅም ጊዜ የፌዴራሉ ምርመራ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ገልጸዋል። የዩናይትድ ስቴትስ ኒውስ እንደሚለው በተለይም ትራምፕን ያስቆጣው ኮሚ ባለፈው ሳምንት በምክር ቤት ቀርቦ የሰጡት መግለጫ ነው። የፌዴራል ቢሮው የትራምፕ ምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ሰፊ ምርመራ እያደረገ መሆኑን፣ ትራምፕ የቀድሞ ፕሬዝደንት ባራክ ኦባማ ስልኮችን እንዲጠልፉ አድርገዋል ሲሉ በከሰሱበት ወቅት ኮሚ ባለመደገፋቸው፣ የትራምፕ አስተዳደር የውስጥ ወሬዎች ሾልከው እየወጡ ነው ስለሚለው ክስ የፌዴራሉ ምርመራ ቢሮ ብዙም አለማትኮሩ ትራምፕን እንዳበሳጨ Yeah United States News, Toko የዩናይት ስቴትስ ምክትል ዋና አቃቤ ህግ ግራን ሮዝንስቲን የስራ ባልደረቦች ድረቦች ሩሲያ በዩናይት ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው አሉ። ፕሬዚዳንት ትራምፕ የፌዴራል ምርመራ ቢሮ ስራ አስኪያጅ የነበሩትን ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከስራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ነው ያሉት። ዳግ ጋንስለር ሮዚንስቲን ምክትል ዋና አቃቤ ህግ እንዲሆኑ የደገፉት የቀድሞ የሜሪላንድ ዋና አቃቤ ህግ ናቸው። በአሁኑ ወቅት ተአማኒነታቸው ስለወደቀ የፍርድ ሚኒስትሩ ነጻ የሆነ መርማሪ አካል መሰየም አለበት ነው ያሉት። ተባባሪ ምክትል ዋና አቃቤ ህግ የነበሩት ሮይ ሊትል ደግሞ በሮንስቲን ለረጅም ጊዜ ያውቋቸዋል። አሁን ባሉት ስልጣን ሲሰየሙም ደግፏቸዋል። ልዩ አቃቤ ህግ የሚሰይሙ ይመስለኛል ነው ያሉት። ሮዘንስቲን በዩናይትድ ስቴትስ ምክትል ዋና አቃቢ ህግነት የሰሩት ለሁለት ሳምንታት ያህል ብቻ ሲሆን ጄምስ ኮሚን ክፉኛ የሚነቅፍ ደብዳቤ መጻፋቸውም ተዘግቧል። ዶናልድ ትራምፕ ረዳቶቻቸው የፌዴራሉ ምርመራ ቢሮ ስራ አስኪያጅን ከስራ ለማባረር ምክንያት አድርገው ያቀረቡት ይህን ደብዳቤ ነበር። አንድ የሩሲያው ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥንቃቄ ያልተለየው ተስፋ አላት። የሆነና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ዲሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ቃል አቀባዩ ፔስኮቭ ይህን ያሉት ትራምፕ ላቭሮቭን በዋይት ሀውስ ተቀብለው ባነጋገሩ ማግስት ነው። የንግግራቸው ትኩረት የሶሪያ ጉዳይ እንደነበር ታውቋል። ከላቭሮቭ ጋር ጥሩ ስብሰባ አካሂደናል በጣም በጣም ጥሩ የነበረ ይመስለኛል ሲሉ ትራምፕ ለጋዜጠኞች ጠቁመዋል። ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ከከፍተኛ የሩሲያ ባለሥልጣን ጋር ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። የዩናይትድ ስቴትስና የሩሲያ ግንኙነት ዝቅተኛ ደረጃ ላይ ደርሷል ካሉ አንድ ወር ካለፈው በኋላም ነው። ሶማሊያ መልሳ ለመቋቋም ትርጉም ያለው የዓለም አቀፍ ማህበረሰብ እገዛ ያስፈልጋታል ሲሉ የአገሪቱ ባለስልጣናት በለንደን በሚካሄደው የሶማሊያ ጉባኤ ላይ ተናገሩ። በዚህ ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በድርቅ የተጠቃቸው የአፍሪካ ቀንድ አገር ተጨማሪ የ900 ሚሊዮን ዶላር እርዳታ እንደሚያስፈልጋ ገልጠዋል። ሶማሊያ በቋፍ ላይ ትገኛለች ያሉት ጉቴሬስ የዓለም አቀፉ ማህበረሰብ ሁኔታውን ለመቀልበስና ለማረጋጋት እንደሚሰራም ገልጠዋል። የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ሞሐመድ አገራቸው ለሩብ ምዕተ ዓመት በጦርነት የቆየች ካገባችበት ማጥ ለመውጣት የተጠናከር የምጣኔ ሀብት እድገት አቅጣጫ ያሻታል ነው ያሉት። አገሪቱ የምትገኝበት ያለመረጋጋት ካልተቀረፈ የምጣኔ ሀብት እድገቷና ና የህዝቧ ብልጽግናም አይረጋገጥም ያሉት የሀገሪቱ ፕሬዚዳንት ሶማሊያን የጸጥታ ሁኔታ ለማስጠበቅ ወታደራዊና ሌሎች እርዳታዎችንም ከዓለም አቀፉ ማህበረሰብ ትፈልጋለች ብለዋል። ሶማሊያ አልሻባብን ለማሸነፍ ወይም ድል ለመንሳት ለመንሳት አልፎም የአገሪቱን ብሔራዊ ጸጥታ ለማስጠበቅና ከአፍሪካ ህብረት የሰላም አስከባሪዎች የአገሪቱ የሰራዊት ጸጥታ ሁኔታ እንዲረከብ የገንዘብና የቴክኒክ እርዳታ እንደሚያስፈልግ ፕሬዚዳንት ሙሐመድ ተናግረዋል። የሶማሊያ ሰራዊት በአግባቡ ያልታጠቀና የስልጠና ክፍተቶች ወይም ጉድለቶች ያሉበት መሆኑን ጨምረው ገልጠዋል። አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ሊጋጭ ትንሽ ነበር የቀረው። የደረሰ ጉዳት ካለ አልተገለጸም። ሳብራት ከተባለችው የጠረፍ ከተማ የተመለሱት ስደተኞች ወደ ትሪፖሊ ተወስደዋል። የሊቢያ የባህር ኃይል ቃል አቀባይ እንደሚለው ስደተኞቹ አንድ በእንጨት የተሰራ ጀልባ ላይ ተፋፍገው ነበር የተገኙት። የሊቢያ የባህር ጠረፍ ጥበቃ መርከብ ወደ ነሱ ስትጠጋ አንድ የጀርመን መድህን ጀልባ ደርሶ ከሊቢያው መርከብ ጋር ሊጋጭ ተቃርቦ እንደነበረ ቃል አቀባዩ ተናግረዋል። የባህር ጥበቃ የተባለው የጀርመን መድህን ቡድን ፍልሰተኞቹን ወደ ሊቢያ መመለሱ ለደህንነታቸው አደገኛ ነው በሚል ሳይሆን አይቀርም ከሊቢያው መርከብ ጋር የተፋጠጠው። የቱርኩ ፕሬዚዳንት ረጅብ ታይብ ኤርዶዋን በመጪው ሳምንት ዋሽንግተን ዲሲ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው በሚነጋገሩበት ወቅት አሜሪካ ለምን የሶሪያ ኩርዶችን ሚልሻዎች እንዳስታጠቀች አጥብቄ ይጠይቃቸዋለሁ አሉ። በአረበኛ ስሙ ዳዕሽ የሚባለውን እስላማዊ ጽንፈኛ ቡድን አይስልን አሸባሪው ቡድን ከሌላ አሸባሪ ቡድን ጋር መዋጋት አይገባም ሲሉ ኤርዶዋን ትላንት ተናግረዋል። እንዲህ አይነት እርምጃ የሶሪያን የአካባቢውን መጻኢ ዕድል ጨምሮ አደጋ ላይ ሊጥል ይችላለም ሲሉ አክለዋል። የኩርዶች ሚሊሻ ቡድን ሶሪያ ውስጥ ዳሽን በመዋጋት ተግባሩ በውጤታማነት ይሞገሳል። ቱርክ ግን ከኩርዲስታን ሰራተኞች ፓርቲ ጋር ይተባበራል ትላለች። የኩርዲስታን ሰራተኞች ፓርቲ የቱርክን መንግስት እንደሚወጋም ይታወቃል። አድማጮች፣ ለዜናው የተያያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒች ፍሳሐየንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። አሁን በቀጥታ ወደ አብይ ርዕስ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራሉን ምርመራ ቢሮ ኤፍቢአይን ዲሬክተር ጄምስ ኮሚን ከስራ ኃላፊነት ለማባረር የወሰዱትን የውሳኔ እርምጃ ትክክል ነው ሲሉ እየተሟገቱ ነው። ፕሬዚዳንቱ የወሰዱት እርምጃ ዋሽንግተን ውስጥ የፖለቲካ ቁጣ መቀስቀሱም ይታወቃል። ፕሬዚዳንቱና የአስተዳደራቸውን ውሳኔ ትክክለኝነት በመግለጽ ቢከራከሩም ተቃዋሚ ዲሞክራቶች ባለፈው ፕሬዚዳንታዊ ምርጫ የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ተመሳጥሮ ሊሆን ይችላል በሚለው ዙሪያ የሚካሄደውን ምርመራ የሚመራ ልዩ አቃቤ ሕግ እንዲሾም እየጠየቁ ነው። የአሜሪካ ድምፁ ጂም መሎን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። ፕሬዚደንት ትራምፕ ዋይት ሀውስ ውስጥ ከቀድሞ የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ጋር እንዳሉ ነበር የኤፍቢአይ ዲሬክተር ጄምስ ኮሚን ስላባረሩበት ውሳኔያቸው ከጋዜጠኞች ጥያቄ የቀረበላቸው። ሚስተር ፕሬዚዳንት፣ የኤፍቢአይ ዲሬክተሩን ለምን አባረሯቸው? ዲሬክተር ኮሚን ለምን አባረሯቸው? ምክንያቱም በጣም በቀላሉ ለመናገር ጥሩ ስራ ስላልሰሩ ነው። ጥሩ ስራ አልሰሩም። ፕሬዝደንቱ ለሚስተር ኮሚ በጻፉት ደብዳቤ እርምጃውን የወሰዱት ከፍተኛ የፍትህ ሚኒስቴር ባለስልጣናት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ኢሜይሎች በተመለከተው ምርመራ አያያዞ ስጋት እንዳላቸው ባስታወቁኝ መሰረት ነው ብለዋቸዋል። የሚስተር ኮሚ መባረርን በመቃወም ግን ዋይት ሀውስ ደጃፍ ሰልፍ ተካሂዷል። በሌሎች የዋሽንግተን አካባቢዎችም ቁጣ አስከትሏል። ምክትል አቃቤ ህጉ ሮድ ሮዘንስቲን በፕሬዝደንታዊ ምርጫው ሩሲያና የሚስተር ትራምፕ የምረጡኝ ዘመቻ ተመሳጥረዋል በተባለው ውንጀላ ዙሪያ የሚካሄደውን ክትትል የሚመራ ልዩ አቃቤ ህግ እንዲሾሙ የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት ዲሞክራት አባላት ጠይቀዋል። የኒውዮርኩ ሴኔተር ቸክ ሹመር አንዱ ናቸው። ስለዚህ አሜሪካውያን ይህ ምርመራ ከወገንተኝነት ነፃ እንደሚሆን እምነት ሊኖራቸው እንደሚገባ አምናለሁ። እሳቸውም እንደ እኔ የሚያምኑ ከሆነ ልዩ አቃቤ ህግ ሾመው ይህ ምርመራ ከኤፍቢአይ እጅ ከአስተዳደሩም የከበደ መዳፍ በጣም ርቆ እንዲወጣ ማድረግ አለባቸው። ትራምፕ በሩሲያ ጣልቃ ገብነት ጉዳይ የተያዘውን ምርመራ ሊያዳፍኑት እየሞከሩ ነው የሚለውን የዲሞክራቶች ፍራቻ የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ውድቅ ያደርጋሉ። የትራምፕ የምረጡኝ ዘመቻና ሩሲያ መመሳጥራቸውን የሚያሳይ ማስረጃ የለም። ስለዚህ የእኛ ፍላጎት ጉዳዩ እንዲጠናቀቅና ወደፊት መራመድ እንድንችል ነው። በፌዴራል ምርመራ ቢሮ ዲሬክተር መባረር ስጋት ያደረባቸውና እርምጃው በተያያዘው ምርመራ ላይ አንድምታ ይኖረው እንደሆነ ሀሳብ የገባቸው መሆኑን የገለጹ አንዳንድ ሪፑብሊካኖች አሉ። የመወሰኛው ምክር ቤት የሪፑብሊካኖች መሪው ሚች መኮነል ግን ልዩ አቃቢ ሕግ እንዲሾም የቀረበውን ጥያቄ ይቃወማሉ። ዲሞክራቶች የዲሬክተር ኮሚን የሚስስ ሂለሪ ክሊንተን ጉዳዮች አያያዝ ለረጅም ጊዜ ሲቃወሙት አልነበረም የሚል ጥያቄ አንስተዋል። መኮነል የፌዴራል ምርመራ ቢሮውን ዲሬክተር ቀደም ብሎ ራሳቸው በተደጋጋሚ በጥብቅ ሲነቅፏቸው የነበሩት ዲሞክራቶች ባልደረቦቻችን ናቸው፣ አሁን ደግሞ ለምን ተባረሩ ብለው የሚያማርሩት፣ የጆርጅ ዋሽንግተን ዩኒቨርስቲው ተንታኝ ፍራንክ ሴዝኖ ነው። ሚስተር ትራምፕ ኮሚን በአሁኑ ወቅት ለማባረር መወሰናቸው ብዙ ጥያቄዎችን ያጭራል፣ መልሱ ግን ፈጥኖ ላይገኝ ይችላል ይላሉ። በእርግጥ ኤፍቢአይ ውስጥ ሥነ ሥርዓት መልሶ ለማስፈን መሞከራቸው ነው ወይስ አስተዳደሩን ወይንም ትራምፕን ለመመረጥ ባበቃቸው ዘመቻ ዙሪያ የነበሩትን ሰዎች የሚመለከተውን ምርመራ ሲመሩ የነበሩትን ሰው ከኤፍቢአይ ለማስወገድ ነው? ፕሬዝደንት ትራምፕ ሩሲያ በእሳቸው መመረጥ እጇን አስገብታለች የተባለውን ፌዝ ሲሉ ካጣጣሉት ቆይተዋል። ይሁን እንጂ አሁን ጄምስ ኮሚን ማባረራቸው በጉዳዩ ዙሪያ ይበልጡን ጠንካራ ምርመራ እንዲካሄድ ሊቀሰቅስ ይችላል። ከገዢው ፓርቲና ከአገር አቀፍ ፓርቲዎች ለድርድር የቀረቡ አጀንዳዎችን የሚያጠናቅረው የአጀንዳ አደራጅና የሚዲያና የኮሚኒኬሽንስ ኮሚቴ ዛሬ ስራውን ጀምሯል። ድርድሩ ሊጀምር የሚችለው ፓርቲዎቹ በተደራጁት አጀንዳዎች ላይ ከስምምነት ከደረሱ በኋላ መሆኑን ተገልጿል። በተቃዋሚ ፓርቲዎች ከቀረቡት አጀንዳዎች መካከል የፖለቲካና የህልና እስረኞች መፈታትና የጸረ ሽብር ሕጉ መሻሻል እንደሚገኝበት የመኢአድ ምክትል ፕሬዚደንት ለአሜሪካ ድምፅ ሬዲዮ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። በገዢው ኢህአዴግና በሀገር አቀፍ ፓርቲዎች መካከል የሚደረገው ድርድር በሚመራበት ሰነድ ላይ ከስምምነት በመደረሱ አሁን ትኩረቱ በአጀንዳዎች ላይ ሆኗል። ኢህአዴግና ተቃዋሚዎቹ በምን በምን ጉዳዮች ላይ እንደሚደራደሩ ገና አልተወሰነም። ሁሉም ግን በድርድሩ እንዲነሱ የሚፈልጓቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሚኒኬሽን ኮሚቴ ለሚባለው አካል አስረክበዋል። ኮሚቴውን የኢትዮጵያ ዲሞክራሲያዊ ህብረት ኢድህ ሊቀመንበር አቶ ገብሩ በርሄ በሰብሳቢነት ይመሩታል። የኢህአዴግ ተወካይና በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ እንደዚሁም የኢራፓ የህዝብ ግንኙነት ኃላፊ አቶ መላኩ መሰለ ደግሞ በአባልነት ይገኙበታል። ይህ ኮሚቴም ነው ገዢውን ኢህአዴግን ጨምሮ ከተደራዳሪ ፓርቲዎች የቀረቡለትን አጀንዳዎች ዛሬ መመልከት የጀመረው። አጀንዳዎችን በተናጥልና ሰብሰብ ብለው በጋራ ያቀረቡ ፓርቲዎች አሉ። የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ለአሜሪካ ድምፅ እንዳስረዱት አምስት ተቃዋሚ ፓርቲዎች ለምሳሌ ተመሳሳይ አጀንዳ በየግላቸው አቅርበዋል። አምስቱ ፓርቲዎች አንድ ላይ አጀንዳውን አንድ ላይ ነው ያዘጋጀ ነው። ሲቀርብ ግን የጊዜ ሁኔታ ስለሆነ ሁሉም በተናጥል ነው እንዲቀርብ ያደረገው። አጀንዳው አንድ አይነት ነው የቀረበው፣ ግን በተናጥል ነው በጋራ ማቅረብ አይቻልም ነበር። በአንድ ደብዳቤ ማቅረብ እንችል ነበር። በጋራ የምናቀርብ እያንዳንዱ ማተም ነው የሚኖርበት። በግል ቢቀርብ እያንዳንዱ ማተም ይዞ ስለሚሄድ አጀንዳው ግን አንድ አይነት ነው። አስራ አምስት አጀንዳ ነው የቀረጽ ነው። ያንን አመጋግበል ተመጋጋቢ የሆኑ አጀንዳዎችን አንድ ራይ አያይዘን የአምስቱን ፕሬዚደንቶች በተገኙበት ተነጋግረን ነው ያዘጋጀ ነው አጀንዳውን። ምናልባት እንግዲህ በግሉ ሲያስገባ ይሄን ልጨምር ብሎ የጨመረ ከሌለ በስተቀር አንድ አይነት ነው እንትኑ አጀንዳው። አምስቱ ፓርቲዎች ካቀረቧቸው አጀንዳዎች መካከል የፖለቲካና የህሊና እስረኞች መፈታት እንደዚሁም የጸረ ሽብር ህጉ መሻሻል እንደሚገኙበት አቶ ሙሉጌታ አብራርተዋል። ያቀረብናቸው ሶስተኛው ዋና ብለን የምንይዘው ሀገሪቱ ውስጥ ያሉት የፖለቲካ ፓርቲዎች ምህዳር ለማጥፋት አዋጁን መነሻ አድርገን ገለልተኛ በሆነና ሁሉን አቀፍ ሁሉም የሚያምንበት አካል እንዲቋቋም ማድረግ ነው። አዋጆችን መፈተሽ ነው ዋናው አጀንዳ ብለ የምንለው። ይህም ሆኖ በአምስቱ ፓርቲዎች የቀረቡትን አስራ አምስት አጀንዳዎች ጨምሮ ከገዢው ኢህአዴግና ከሌሎቹ ፓርቲዎች የቀረቡት ሁሉ ገና ከስምምነት እንዳልተደረሰባቸው አቶ ሙልጌታ አስታውሰዋል። አጀንዳዎችን የመምረጥ ስራ ይቀረናል ነው ያሉት። የአጀንዳ አደራጅ ኮሚቴው ያጠናቀራቸው አጀንዳዎች በመጪው ሳምንት መጨረሻ ተደራዳሪዎቹ ፓርቲዎች በሙሉ ለሚገኙበት ስብሰባ እንደሚቀርቡም ምንጮች ጠቁመዋል። የትኞቹ አጀንዳዎች እንዳለፉ የሚታወቀው ድርድሩም ሊጀመር የሚችለው ከዚህ ስብሰባ በኋላ መሆኑም ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ዘገባ እንሸጋገር። አድማጮች፣ አፍሪቃዊ የግጭቶች አፈታት ዘዴዎች ላይ የሚወያይ ዓለም አቀፍ አውደ ጥናት ዛሬ በመቀሌ በመካሄድ ላይ ነው፣ ይለናል ዘጋቢያችን ግርማይ ገብሩ። አውደ ጥናቱን የሚመራው በመቀሌ ዩኒቨርሲቲ የስነ ሕዝብ ጥናቶች ተቋም መሆኑን የጠቀሰው ግርማይ የአውደ ጥናቱ አላማና የአውደ ጥናቱን አላማና ይዘት የተመለከተ ዘገባ የተቋሙን ዲሬክተር ዶክተር ክንፈ አብርሃን አነጋግሮ አጠናቅረዋል። ዶክተር ክንፈ በሚሰጡት መልስ ይጀምራል። አመሰግናለሁ ይሄ አውደ ጥናት ከታሰበ ወደ ሰባት ስምንት ወራት ሆነታል። እንደዚህ አይነት ተመሳሳይ የሚመስሉ አውደ ጥናቶች በፕሪቶሪያ ስናካሂድ ቆይተናል ከዩኒቨርስቲ ሳውዝ አፍሪካ ጋር። ስለዚህ ግጭት ሁላችንም እንደምናውቀው ለስልጣኔ የጸር ነው ብቻ ሳይሆን ለብዙ ክፍለ ዘመናት የተጠራቀሙትን የህብረተሰቡ የእድገት ደረጃዎች ወደኋላ ሊመልስና እንዳልነበር ሊያደርግ የሚችል ነው። ህብረተሰብ እንደ ህብረተሰብ ሊያጠፋ የሚችልበት ሁኔታ ነው ያለው። ስለዚህ ዋናው ግጭት እንዳያጋጥም እንዴት መከላከል ይቻላል የሚለው አንዱና ትልቁ ነገር ሆነ። ግጭቶች ካጋጠሙስ ብዙ ኪሳራ ሳያደርሱ፣ ለሰዎች ህልፈት ምክንያት ሳይሆኑ እንዴት አድርገን መፍታት እንችላለን የሚል በዚህ ዙሪያ ለሶስት አመት ተኩል አካባቢ ከኢንስቲትዩት ኦፍ ዲስፒት ሪዞሉሽን ኢን አፍሪካ የሚባል ፕሪቶሪያ ጋር ሰዎችም ሀሳቦችም እየተቀያየር ስናጠና ከቆየም በኋላ ስድስት ሰዎች ለፖስት ዶክተራል ፌሎውሺፕ ልከን አራቱ ጨርሰው መጥቷል። ሁለቱ እዛ ላይ ነው ያሉት። ስለዚህ በእኛና በሌሎችም በዚህ ዙሪያ በተለያየ ብሄር ብሄረሰብ ጥናት ያካሄዱ ሰዎች በየአካባቢው ያሉት የግጭት አፈታት ዘይቤዎች ምን ይመስላሉ? ለሺዎች ዓመታት ማህበረሰቡ ተረጋግተው እንዲኖር ያደረጉና በተግባር የተሞከሩት ከነዚህ ምን ትምህርት እንቀስማለን? እና ይሄኛው ካለው ዘመናዊውና የመንግስት ስርዓት ጋር አስተሳስሮ እንዴት ማስካሄድ ይቻላል የሚል ያለመ ጥናት ነው። እስካሁን ድረስ ወደ አምስት ስድስት የሚሆኑ ጽሁፎች ቀርቧል። ሁሉም የሚያጠነጥኑት ምን ላይ ነው? በአጠቃላይ በአፍሪቃ ያሉት ችግሮች፣ አፍሪቃ ብዙ ጸጋዎች አሏት፣ ባህሎች አሏት። ከነዚህም አንዱ የግጭት አፈታት ባህሉ ነው እና በራሳችን መካከል የሚያጋጥሙ ችግሮች በራሳችን አቅም መፍታት እንችላለን። ለዚህም የዳበረ ልምድ አለን። እንዲያውም ለሌላ ዓለም ሊተርፍ የሚችል ልምድ አለን በሚል ታስቦ እና ወደየ ዩኒቨርሲቲው በዚህ ዙሪያ ያጡን ሰዎች ካሉ ኮልፎር አብስትራክት ስምንለው ወረቀቶች በትነን ከኬንያም ከሌሎች ሀገሮችም ምሁራን መጥተው በድምር ደግሞ በእኛና በዩኒቨርሲቲ ኦፍ ሳውዝ አፍሪካ ዶ አፍሪካ ዩኒቨርሲቲ ፕሪቶሪያ ያለው ከነሱም ወደ ስድስት ከፍተኛ ባለሙያዎች መጥተው እያካሄድን ያለነው ኮንፈረንስ ነው። በአውደ ጥናቱ ላይ እየቀረበ ያሉት የውይይት መሰረቶች የግጭት አፈታት ዘዴዎች፣ በተለይ ኢትዮጵያዊ የሆነ አፍሪካዊ የሆነ ከሌላው ዓለም የተለየ የሚያደርገው እንደ ጥሩ ነገር እየተወሰደ ያለው በተለይ ደግሞ ከህጉ ጋር ግጭት እንዳይኖረው እንዴት ነው የሚሆነው? ህጎች ብዙ ጊዜ ያው እንደምታውቀው የሚረቀቁት ማህበረሰቡ ተረጋግተው እንዲኖር የህግ የበላይነት ሲኖር ዜጎች ተረጋግተው እንዲኖሩ ማድረግ ይቻላል። ግን ደግሞ ሳይጻፉ ግን ሲተገበሩ ለብዙ ሺዎች ዓመታት የቆዩ ውጤታማ የሆኑ አሰራሮች አሉ። በባህሉ በባህላችን ያለው እሴት ሁሉም ተጽፏዋል ለማለት አንደፍርም። የህግ አረቃቅ ስርአቱም ያው ብዙ ጊዜ ማህበረሰብ ለማሳተፍ ሙከራ ይደረጋል። ግን ደግሞ ብዙ ጊዜ ከሌላም ተሞክሮ እየወሰድን ከሌላ ስንል ብዙ ጊዜ ከዳበሩት አገሮች የምንወስደው ስለሆነ የራሱ ችግር ሊኖርበት ይችላል የሚል ይሄ ባህላዊ የግጭት አፈታት ዘይቤ በቁም ነገሩ ስናየው፣ እርግጥ ነው በተለያዩ ብሄር ብሄረሰቦች የራሳቸው የሆነ ዘዴ ያላቸው ልዩነትም አለው። የጋራ የሚያደርገው ነገርም አለ። በኢትዮጵያ ደረጃ ሰማኒያ ሶስት እና ከዛ በላይ ብሄር ብሄረሰቦች ይህ የራሳቸው ተሞክሮ አላቸው። ግን ይሄኛው ባህላዊ አንድ የሚያደርጉት እንደ ኢትዮጵያ ደግሞ ብዙ እሴቶች አሉ። ለምሳሌ ሁሉም ብናይ ብዙ የቀረው ጥናቶችም እኛ ያደረግ ናቸውም። ይሄ ሂደት አሳታፊ ነው። የአንድ ተከሳሽ ና የአንድ ከሳሽ ጉዳይ ብቻ ሆኖ አይቀርብም። ማህበረሰቡ ያገባኛል የሚል የራሱ የስራ ድርሻ አድርጎ የሚመለከተውም በአሳታፊነቱ ለየት ይላል። በሌላ በኩል በወጪ አንጻር በጣም ትንሽ ወጪ ነው ያለው፣ ለብዙ ኪሳራ የሚዳረጉበት ሁኔታ የለም። በስተ መጨረሻም ዋናው ልዩነት አንዱ የሚረታ አንዱ የሚረታ አድርጎ አይደለም የሚደመድመው ሁለቱም ደስ ብሏቸው ችግሩ ተፈተው እና ውህደት ፈጥረው እንዲሄዱ የሚያደርጉ ናቸው ሁሉም ማለት ይቻላል። በሌላ አንጻርም እነዚህ ግልጽነት የተሞላው ሂደት ነው ያለው። ዋናው የነዚህ የግጭት አፈታት ዘዴዎች ግለሰቡን ለመቅጣት አይደለም ዋናው ዓላማቸው እና ትልቁ ልዩነቱ ችግሩን ለማስወገድ ና የማህበረሰቡ ችግር ሲፈታ የሰውም ችግር አብሮ ይፈታ ለሚል ሀሳብ የያዘ ነውና ለግለሰቡም ለማህበረሰቡም እኩል ክብደት የሚሰጥ የዘመናዊ ወይም ከምዕራባውያን የመጣው ግን ትኩረት የሚያደርገው ተከራካሪዎች ግለሰቦች ላይ ነው። አንዱ ይረታል፣ አንዱ ይረታል። ስለዚህ ከማህበረሰቡ ጋር የማቀላቀል ሂደት ይዞ የሚሄድ አይደለም የሚሉና የመሳሰሉ ብዙ ነገሮች መዘርዘር ይቻላል። ዶክተር ክንፈ አብርሃ በጣም ነው የማመሰግንዎት። እኔም በጣም አመሰግናለሁ ለሰጣችሁኝ እድል። የካሜሩን ጋዜጠኞች በእንግሊዝኛ ተናጋሪ ክልሎች እየተካሄደ ያለውን የሥራ ማቆም አድማና የቦኮ ሐራም ነውጠኞችን ግጭት አስመልክቶ የዜና ሽፋን መስጠት ገደብ በተጣለበት ሁኔታ ስራቸውን ማከናወን እንደተቸገሩ ይናገራሉ። ሞኪ ኤድዊን ኪንዜካ ከያውንዴ ዘገባ አድርሶናል። ሰለሞን ክፍሌ ያቀርበዋል። በካሜሩን በሀገሪቱ የእንግሊዝኛ ቋንቋ ተናጋሪ ክልሎች ባለፈው ኅዳር የተቀሰቀሰውን አጨቃጫቂ የሥራ ማቆም አድማ በተመለከተ ካቀረቡት ዘገባ ጋር በተያያዘ ስምንት ጋዜጠኞች ታስረዋል። በመጋቢት ወር ብሔራዊው የመገናኛ ካውንስል ኤንሲሲ 18 ጋዜጠኞችንና የመገናኛ ብዙሃን ድርጅቶችን አግዷል። የሰጠው ምክንያትም የታገዱት የሙያቸውን ሥነ ምግባር አላከበሩም የሚል ነው። አንዳንዶቹ ክፍለ ግዛቶቹ የሥራ ማቆም አድማውን በአግባቡ አልያዙም ሲሉ አጠንክረው ተችተዋል። ሌሎች በቦኮ ሐራም የተፈናቀሉ የናይጄሪያ ስደተኞችን ወደ ሀገራቸው መመለሱ ስላስነሣው ሥጋት ስጋት ዘግበዋል። ፒተር ኤሶካ የኤንሲሲ ማለትም የብሔራዊ መገናኛ ካውንስሉ ፕሬዝደንት ናቸው። ጋዜጠኞች መዘገብ ያለባቸው ኃላፊነት በሚሰማ ሁኔታ መሆን አለበት ይላሉ። ናው ኢፍ ዩ ጎ ቢዮንድ ሬስፔክት ኦፍ ዘ ሎስ አንድ ሎ ከምስ ዳውን ኦን ዩ እዚህ ላይ ሕጉን ተላልፈ ከተገኘህና፣ ሕጉ ሥርዓት ለማስከበር እንደ ብረት መዶሻ ከወደቀብህ ጥፋቱ ያንተ ነው። የአንድን ሀገር መመሪያ ካላከበርክ ትርምስ ይፈጥራል እና ስለ ጋዜጠኞች መብት በመናገርህ ትርምስ እንዲፈጠር ትፈቅዳለህ ማለት ነው። የለም አትፈቅድም። ጋዜጠኞቹ ግን አሁን ስጋት ላይ የወደቀው የፕሬስ ነጻነት ነው ይላሉ። ጋዜጣ የተለያዩ ሀሳቦችና አመለካከቶች ማንሸራሸሪያ መድረክ መሆኑን እናውቃለን። ስለ ፌዴራሊዝም ልንናገር እንችላለን። ያን ስናድርግ ግን ፌዴራሊዝም ጥሩ ነው እያን ለማጠናከር አይደለም። ነገር ግን ስለ በጎና መጥፎ ጎኑ መናገር እንችላለን። ይህን በመሰለው አነጋጋሪና አንገብጋቢ ርዕሰ ጉዳይ ላይ እንዳትጽፍ እገዳ እያስቀመጥክ በካሜሩን የፕሬስ ነጻነት አለ ማለት አትችልም። ይህን ያለው ጋዜጠኛ ኪኒ ሶም በያውንዴ የፖስት ጋዜጣ ማደራጃ ቢሮ ኃላፊ ነው። ሊያስረዳ የሞከረውም ከሦስት ሳምንታት በፊት ብሔራዊ መገናኛ ካውንስሉ ስላወጣው አዲሱ ማስጠንቀቂያ ነው። መገናኛ ብዙሃን በእንግሊዝኛ ቋንቋ ተናጋሪ ክልሎች ስለቀረቡ የመገንጠል ጥያቄዎችም ይሁን ወደ ፌዴራሊዝም የመመለስ ጉዳይ ሪፖርት ማድረግ የለባቸውም፣ ይላል የካውንስሉ ማስጠንቀቂያ። ሀገሪቱ ውስጥ በጋዜጠኛ ኪኒ ሶም እና ሌሎች የዜና ማደራጃ ቢሮዎች ያሉ ሪፖርተሮች ሲናገሩ እገዳዎቹ በሥራቸው ላይ ከባድ እንቅፋት ፈጥረውብናል ይላሉ። የስታንዳርድ ትሪቢዩን ጋዜጣ ዋና አዘጋጅ ዩጂን ፎጓ ያስረዳል። ለምሳሌ በእኛ ላይ የወንጀለኛ ክስ ተመስቶብናል። ያ ማለት በአንድ ጋዜጠኛ አንገት ላይ በቋሚነት የተደቀነ ስለት ማለት ነው። ለማብራራት ከተፈለገ የሙያ ግዴታን በመወጣት ብቻ አንተን በቀላሉ ዘብጥ ያለመጣል። የወጣው መመሪያ በነፃነት የመሥራት መብትህን የሚገድብ ይሆናል። በዚህ ምክንያት ዛሬ በካሜሩን ብዙ ጋዜጠኞች ራሳቸውን ሳንሱር በማድረግ ላይ ይገኛሉ። የካሜሩን ማስታወቂያ ሚኒስትርና የመንግሥቱ ቃል አቀባይ ኢሳ ቺሮማ የታሰሩ ጋዜጠኞች ሁሉ ጉዳያቸው በትክክል ይታያል ይላሉ። ከታሰሩት ጋዜጠኞች መካከል ጥቂቶቹ ከሙያቸው ሥነ ምግባር ጋር ፈጽሞ ግንኙነት የሌለው የሕግ ጥሰት ፈጽመዋል። በህዝብ ደህንነት ላይ ስጋት በመፍጠር ወንጀል የተከሰሱም አሉ። ለብሔራዊ ሕልውና ስጋት የሆኑ ወይም ከሽብር እንቅስቃሴዎች ጋር ተባባሪ የሆኑ ሰዎች አሉባቸው። እነዚህን የተከሰሱባቸውን ጉዳዮች በትክክልና በነጻነት መርምሮ ፍትሕ ሊሰጥ በሚችል ፍርድ ቤት ይቀርባሉ። በሀገሪቱ ያሉ አንዳንድ ጋዜጠኞች ተቃውሟቸውን በዝምታ ለመግለጽ ሲሉ ጥቁር ለብሰዋል። ፍሪደም ሃውስና ሪፖርተርስ ዊዛውት ቦርደርስ የተባሉት ሁለቱም ዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅቶች ባለፈው ወር ይፋ ባደረጉት ሪፖርት በካሜሩን የፕሬስ ነጻነት እንደሌለ አሳይተዋል። አሁን እንግዲህ የሙዚቃ ክፍለ ጊዜ ደርሷል፣ የመዝናኛ ጊዜ ማለት ነው። ምን ሙዚቃ መረጥክልን? አዳነች፣ ለምሽቱ ቆየት ያለ ስልት ነው የመረጥ ነው። የምሽቱ ዜማ ምርጫችን ድምፃዊው ሰይፉ ዮሐንስ፣ ዜማው ደግሞ ትዝታ ነው። ንስት ትዝታን እንደተጫወተው ነበር። አድማጮች የሰማችሁት የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሰዓቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ32 ያመለክታል። የሰዓቱን የዓለም ዜና ከአዳነች ፍሳዬ የዋይት ሀውስ ቤተ መንግስት ፕሬዝደንት ትራምፕ ለረጅም ጊዜ የፌዴራሉ ምርመራ ቢሮ ዳይሬክተርን ከሥራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኖረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ተናግረዋል። የዩናይትድ ስቴትስ ምክትል ዋና አቃቢ ሕግ ሮን ሮዘንስታይን የሥራ ባልደረባዎች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግደል አለባቸው ብለዋል። ፕሬዝደንት ትራምፕ የፌዴራል ምርመራ ቢሮ ሥራ አስኪያጅ የነበሩትን ጄምስ ኮሚን ሳይታሰብ ባለፈው ማክሰኞ ከሥራ ካባረሩ በኋላ ልዩ መርማሪ መሰየም ያስፈልጋል ብለዋል። አንድ የሩሲያው ፕሬዝደንት ቭላዲሚር ፑቲን ቃል አቀባይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። ከዩናይትድ ስቴትስ ጋር ግንኙነት ማሻሻልን በሚመለከት ሩሲያ ጥንቃቄ ያልተለየው ተስፋ አላት የሆነና ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ድሚትሪ ፔስኮቭ ለጋዜጠኞች ገልጸዋል። ሶማሊያ መልሳ ለመቋቋም ትርጉም ያለው የዓለም አቀፍ ማኅበረሰብ እገዛ ያስፈልጋታል ሲሉ የሀገሪቱ ባለሥልጣናት በለንደን በሚካሄደው የሶማሊያ ጉባኤ ላይ ተናገሩ። በዚህ ጉባኤ ላይ የተገኙት ተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በድርቅ የተጠቃቸው የአፍሪካ ቀንድ ሀገር ተጨማሪ 900 ሚሊዮን ዶላር ያስፈልጋታል ብለዋል። አንድ የሊቢያ የባህር ጠረፍ ጥበቃ መርከብ ትላንት ከ350 በላይ የሚሆኑ ፍልሰተኞችን ባህር ላይ አግኝቶ መልሷቸዋል። ከጀርመን የመድህን ጀልባ ጋር ሊጋጭ ትንሽ ነበር የቀረው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስርጭት መሐንዲሳችን ቶማስ ፖንድ አቀናባሪያችን ብርሃን ኃይሉ አስተናጋጆች አሉላ ከበደና አዳነሽ ፍሳሐየንን ሁለተኛውን አጋማሽ ስርጭታችንን አካባቢ ደርሰናል። አሁን ባህልና ማህበረሰብ የሁለተኛው አጋማሽ ቅንብር ባህልና ማህበረሰብ ነው። ቀዳሚው በየዓመቱ በየካቲት ወር የሚደረገው ጉማ የፊልም ሽልማት በዘንድሮም ባለፈው ሚያዝያ 23 ለመረጣቸው የፊልም ባለሙያዎች ሽልማቶቹን አበርክቷል። አብሮ የመስራት ባህል እንዲያዳብሩ፣ አንዳቸው ከአንዳቸው መማር እንዲችሉ፣ የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልሙ ኢንዱስትሪ እንዲመጡ ሙያተኞችን በመሸለም ለማበረታታት ይታለም ይታለም መሆኑን አዘጋጆቹ ይናገራሉ። በአዲስ አበባው የብሔራዊ ቲያትር አዳራሽ በተካሄደው ስነ ስርዓት በዚህ የፊልም ሽልማት ላይ ለእይታ የቀረቡ ኢትዮጵያዊ ፊልሞችን በትወና ብቃት፣ በምስልና ድምፅ ቅንብር፣ በማጀቢያ ሙዚቃ፣ በፊልም ጥራት በፊልም ጽሑፍና እንዲሁም ዝግጅት ምርጥ በሚል የመረጣቸውን ሸልመዋል። የዘንድሮ ሽልማት ስነ ስርዓት ምን ይመስል ነበር? የሽልማቱ ወይም የፊልም ሽልማቱን መስራችና አዘጋጅ ዮሐንስ ብርሃነ መዋን ጨምረው በዝግጅቱ የተሸለሙትን ባለሙያዎች ያነጋገረችው መስታወት አድራጋው ተከታዩን ለባህልና ማህበረሰብ አቀናብራለች። ዮናስ ብርሃነ መዋ ከአስራ ሶስት በላይ ሙሉ ኢትዮጵያዊ ፊልሞችን ሰርቶ ለተመልካች አቅርቧል። ከእነዚህ ውስጥ በእውነተኛ ታሪክ ላይ ተመስርቶ የተሰራው ሄርሜላ፣ ባለታክሲው መካኒኩና ማክቤል ተጠቃሾች ናቸው። በርካታ የሙዚቃ ቪዲዮ ክሊፖችና ቁጥራቸው ትንሽ የማይባሉ የቴሌቪዥን ማስታወቂያዎች በመስራት ችሎታውን አስመስክሯል። ከዩናይትድ ስቴትስ ከሳን ፍራንሲስኮ ስቴት ዩኒቨርሲቲ በፊልም ሙያ ዲግሪውን አግኝቷል። ከተጠነሰሰ አስር ዓመት የሆነው ይህ የሽልማት ዝግጅት ጉማ የፊልም ሽልማት በሚል ስያሜ ሙያተኞችን መሸለም ከጀመረ አራት ዓመታትን አስቆጥሯል። ዮናስ ብርሃነ መዋ የጉማ ፊልም ሽልማትን አላማ እንዲህ ገልጻል። ውድድር አላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪ እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው። ጉማ አስራ ስምንት ያህል ካታጎሪዎች ወይም ምድቦች አሉት። ከዛ ውስጥ አንደኛው የህይወት ዘመን ካታጎሪ ውድድር ያልሆነ ካታጎሪ ነው። ከዛ በተቀረ ግን አስራ ሰባቱ በሙያተኞች እና በህዝብ የሚዳኙ ካቴጎሪዎች ናቸው። ከእነዚህም ውስጥ ለዳይሬክቲንግ፣ ኤዲቲንግ፣ ትወና በሴትም በወንድም፣ ሲኒማቶግራፊ፣ ሚውዚክ ስኮሪንግ እያለ ይቀጥላል። እያንዳንዱ ዳኝነት የሚሰጠው በራሱ ሙያ ውስጥ ባሉ ሰዎች ብቻ ይሆናል። ለምሳሌ ዳይሬክተሮች ዳይሬክቲንግን፣ ኤዲተሮች በኤዲቲንግ ላይ አስተያየት ወይም ደግሞ ድምፅ እንዲሰጡ እናደርጋለን። ዳኞቹ እዚሁ ሀገር ውስጥ ያሉ ሙያተኞች የኢትዮጵያ ፊልም ኢንዱስትሪ ላይ ወይም አሁን ያለው እንቅስቃሴ ላይ በመስራት ያሉ ሙያተኞች ናቸው የሚዳኙት። እነዚህ ዳኞች የተመረጠላቸውን ፊልሞች የውሃ ሲኒማ እንዲያዩ ፕሮግራም ተመቻችቶላቸው አይተው መርጠው ከእጩዎቹ ደግሞ መጨረሻ ላይ አሸናፊዎቹን እንዲመርጡ ተደርጎ ነው ያሳወቅ ነው። በዘንድሮ የጉማ ሽልማት ላይ ለውድድር የቀረቡት ፊልሞች ምን ያህል ነበሩ? ከየ ሲኒማ ቤቱ ምን ያህል ፊልሞች በባለፈው አመት ላይ ለህዝብ እይታ ቀርበዋል የሚለውን ስናጠራ ወደ መቶ ሀያ ፊልሞች አካባቢ በአመት ውስጥ ለህዝብ እንደቀረቡ መረጃ ደርሶናል። አክቹዋሊ ከመቶ ሀያ በላይ ናቸው። እኛ ጋር መጥተው የተመዘገቡት ሰባ አንድ ያህሉ ናቸው። ከሰባ አንድ ውስጥ ደግሞ ለውድድሩ በቅተው በዳኞች መዳኘት የቻሉት አስራ ስምንቱ ናቸው። አስራ ስምንቱን ይዘን ውድድር ውስጥ ገባን። ከአስራ ስምንቱ አስራ ሰባቱ እጩ የመሆን እድል አጋጥሟቸዋል ማለት ነው። ዳኞቹ በመጀመሪያ ሲመረጡ በምን ብቃት ነው ተመዝነው የሚቀመጡት ለዳኝነት? የፊልም ኢንዱስትሪው ላይ በምንም አይነት መልኩ የተሳተፉ በተለይ ልንዳኝባቸው ባዘጋጀናቸው መስፈርቶች እና ካታጎሪዎች ውስጥ የሰሩ ሙያተኞች በሙሉ እንዲዳኙ ክፍት ነው። ይህም በመሆኑ በመጀመሪያው አመት ላይ ወደ ሰማኒያ ሰባት ዳኞች አካባቢ ነው ተሳትፈውልን የነበረው። በሁለተኛው ላይ ከመቶ በላይ ተሳትፈዋል። ሶስተኛው ላይ ወደ መቶ ሀያ አካባቢ ተሳትፈዋል። በዚህ አመት ደግሞ ሰማኒያ ሰባት ዘጠና ሶስት አካባቢ ዳኞች ተሳትፈዋል እና ዳኞቹን የምንሰበስበው እዚሁ ሀገር ውስጥ ካሉ ሙያተኞች ነው ማለት ነው። ከባለፉት አስር አስራ አምስት አመታት ስናስተያየው በዚህ በዲጂታል የፊልም ዘመን ላይ የቴክኒክ ብቃት በጣም ጥሩ አይነት እድገት አይተንበታል። የወጡትም አዳዲስ ሙያተኞች ጥሩ የፈጠራ ችሎታ ይዘው እየመጡ ነው። ጥሩ ጥሩ ነገር እንድናይ ሆነናል። ያን ያህል ቢራመድም በቴክኒካል በሆነው ነገር ፊልሞቻችን በትወና ብቃት ላይ ፊት ላይ ስመጣ በስትራክቸር በዳያሎግ በፍልስፍና በእንደዚህ አይነት ነገሮች ላይ ያለን ብቃት ግን ብዙ አልተራመደም። ድሮ ከነበሩት ሲኒማዎች ያሽቆለቆለ አይነት ነገር ይስተዋላል፣ ዝቅ ብሏል። በጉማ የፊልም ሽልማት መባ የተሰኘው ሙሉ ፊልም በአስራ አራት የሙያ ዘርፍ እጩ ሆኖ ነበር። በምስል ጥራት፣ ምርጥ ተስፋ የተጣለባት ተዋናይት፣ ምርጥ ሜካፕ እና ምርጥ የሴት ተዋናይት፣ በጠቅላላው በአራት ዘርፍ ተሸላሚም ሆኗል። የመባ ፊልም ደራሲና አዘጋጅ ቅድስት ይልማ ረቡኒ በተሰኘው ሙሉ ፊልሟ ከባለፈው አመት የጉማ የፊልም ሽልማት ከፍተኛውን ቁጥር ሽልማት አግኝታ ነበር። ተመልካች ጋር በጣም በሚገርም ሁኔታ መባ የዛሬ አመት አካባቢ በጣም ተቃውሞ ያስነሳ ፊልም ነው። በነገሮች ላይ በተለያዩ ዶክተሮች አካባቢ በጣም ተቃውሞ ነበረ እና ኦዲየንስና ባለሙያ የተጣላበት ፊልም ነው ያዩት ሰዎች አንድ ሰሞን ሚዲያን ሸፍኖ ነበር። በተለያዩ ጋዜጦች ላይ ዶክተሮች ይጽፋሉ፣ ተመልካች ይመልሳል። እና ብዙ ክርክር ያነሳ ስራ ነበረ እና ለእኔ ደስ ብሎኛል። ያው እንግዲህ ንድ የአር ኪነጥበብ ሰው ስትሆኜ አንዱ አላማሽ ምንድን ነው ህዝብን የሚያነጋግር ስራ ማምጣቱ ጥሩ ነው ብዬ አስባለሁ። እና ለእኔ እንግዲህ በእውነቱ ለመናገር እንግዲህ ከሰራዋቸው ስራዎች ሁሉ አበረታቻ አስተያየት የሚያገኘውበት ፊልም ነው መባ። ፊልምሽን አይቶ ላንች የሚመልስልሽ ሰው ካለ ያንን ሰው ነክተሸዋል ማለት ነው። ምክንያቱም ትላልቅ ባለሙያዎች ነበሩ በጣም ሲጽፉ የነበረው ይቃወሙ የነበረው እና ከዛ በኋላም ለአእምሮ ህሟን ይደረግ የነበረውን እንክብካቤ መባ ከወጣ በኋላ ሚዲያ ላይ ሽፋን መሰጠት ተጀመረ፣ ትኩረትን መሰጠት ተጀመረ። እንግዲህ አንዳንዴ መጠቆም አይደል የኛ ድርሻ፣ ጠቁመሽ ሰዎች እንዲነቃቁ ማለት። እንደዛ አድርጓል ብዬ አስባለሁ። መባ ፊልም እና ውጤታ ግን በጣም ማስበው ፊልም ነው፣ እኔ በራሴ አስተያየት ማለት ነው። የነገን አልወልድም የተሰኘው ፊልም ላይ ዋና ገጸ ባህሪውን በብቃት በመተወን ብርሃኑ ድጋፌ በምርጥ ተስፋ የተጣለበት ተዋናይና ና በምርጥ ተዋናይነት በዘንድሮ የጉማ ፊልም ሽልማት ተሸላሚ ነበር። ይህ የፊልም ሽልማት መኖሩ በራሱ ትልቅ ጅምር እንደሆነ ይናገራል። ዝግጅት ማዘጋጀት በጣም ከባድ ነገር ነው። ትልቁ ነገር ግን ማሸነፍ መሸነፍ አይደለም፣ ወይም መሸለም አለመሸለም አይደለም። የተሰሩት ስራዎች ሁሉ እውቅና ተሰጥቷቸዋል፣ ኤክስፖዥር አግኝተዋል። በአመት ውስጥ የወጡት ስራዎች እነዚህ ናቸው ተብለው ህዝብ ዘንድ ደርሰዋል። በዛ ላይ ደግሞ ሙያተኛ ተከብሮ ነው ያመሸው። ስለዚህ ይሄ ነው ትልቁ ቢግ ፒክቸሩ ይሄ ነው። የነገን አልወልድም አሸነፈ ወይ፣ ብርሃኑ ድጋፊ አሸነፈ ወይ፣ ሌላ እንደዚህ ያደረገ ብቻ አይደለም ፕሮግራሙ። ዓላማ አርቲስቱን ሙያተኛውን በአመት አንዴ እንኳን የሚያሰባስቡ እንዲህ አይነት ዝግጅቶች አሉ። እኒያ የሚያከብረው አሉ ለተሰሩ ስራዎች ይሄ ነው ትልቁ ምስል የሚታየው። አብርሃም ገዛኝ አምና በተደረገው የጉማ ፊልም ሽልማት ላይ የሎሚ ሽታ በተሰኘው ፊልሙ በርካታ ሽልማቶችን ወስዷል። በዘንድሮውም የነገን አልወልድም በተሰኘው ፊልሙ በአስራ አንድ ዘርፍ እጩ ሲሆን፣ በምርጥ የሙዚቃ ስኮር፣ በምርጥ ረዳት ተዋናይ፣ በምርጥ ተስፋ የተጣለበት ተዋናይ፣ በምርጥ ተዋናይ፣ በምርጥ የፊልም አዘጋጅ እና በምርጥ የአመቱ ምስል በአጠቃላይ በስድስት ዘርፎች ተሸላሚ ሆኗል። ስለ ፊልም ኢንዱስትሪው ና የሽልማት አካሄ አስተያየቱን ሰጥቷል። አሁን በተናጠል ግለሰቦች ናቸው የፊልም የሚባለውን ነገር ኢትዮጵያ ውስጥ እንዲኖር ያደረጉት ማለት ነው። በመንግስት ደረጃ ፖሊሲ የሚባል ነገር የለውም። ያ ማለት ምማለ መሪ የለውም ማለት ነው። በዚህ ብዙ ለምሳሌ አምና ብቻ ወደ መቶ አስራ ሶስት ፊልሞች ተሰርተዋል። ይሄ ነገር ወደ ጎረቤት ወደ ታይ ስቶች አንዳንድ ሀገሮች ላይ አራትም እንኳን ከንድ ተደርገው መስራት የማይችሉበት ሀገሮች አሉ በግለሰብ ደረጃ ሁሉ ፊልም የተሰራ ይሄን ነገር ሰብስቦ አቅጣጫ የሚያሽ ኤንቲቲ የለን እንደ ኤንቲቲ ማለት። ስለዚህ ዞሮ ዞሮ ዋና ፒክቸር እንደነዚህ ፊልሞች መኖራቸው እንደዚህ አይነት ሽልማቶች መኖራቸው ሳይሆን የሚመራው ሰው መኖር ነው ምንኛው ኔ ከአስር በላይ ኢትዮጵያዊ ሙሉ ፊልሞች ላይ ተውናለች። እድል ወርቅ ጣሰው መባ በተሰኘው ፊልም ላይ ባሳየችው የትወና ብቃት የዘንድሮው ምርጥ የሴት ተዋና ሆና ትሸልማለች። ለእይታ የሚቀርቡት ፊልሞች በተመልካች ዘንድ ተቀባይነታቸው ከፍ እንዲል የበለጠ መሰራት እንዳለበት ታምናለች። አሁን በእኔ አመለካከት ያለው ማርኬት ላይ ያለው ነገር ጥሩ ነገር እስከ ሰራሽ ድረስ በደንብ አለ፣ አንዱ በደንብ አለ፣ ኦዲየንስም አለ ምናምን ግን ኦዲየንስ ጋር የመሰላቸት ነው የተደጋጋሚ ነገሮች ሲሰሩ ምናምን ይሆናል፣ አይደለ? ኤክስፔክት እንደሚደረጉ ሳይሆን ሲቀር ትንሹ የተመልካች ቁጥር በተለያየ ምክንያት ቀንሷል። ግን አሁንም ጥሩ ነገር ከተሰራ የማይታይበት ምንም ምክንያት የለም ብዬ ነው የማምነው እና ችግሩ ያለው እኔ ባለሙያ ጋር ነው ባይነኝ። ጥሩ ስራ፣ ኦሪጂናል ስራ ሰው ይሄንን ነው የሚፈልገው ተብሎ ቀድሞ ሰው እንደሚፈልገው አድርጎ ከመስራት ይልቅ በደንብ የነፍሳችንን ብንሰራ ጥሩ ነው ብዬ ነው ማምነው። ምክንያቱም ማርኬትን ለማስደሰት ብለሽ ስታስቢ ሁለቱንም ታጪ ትችያለሽ፣ ራስሽን ሳትደሰቺ፣ ኦዲየንስን ሳይደሰት። እና እሱ ጋር ነው እኔ ችግር አለ ብዬ ማምነው። ይሄ እንደኔ ኦፒኒየን ነው እንዲወሰድ የምፈልገው። በየዓመቱ በሚካሄደው የጉማ ሽልማት ዓላማ መሰረት አብሮ የመስራት ልምድ የማዳበርና የሙያ ልውውጥ መድረክ መሆኑ የሚደነቅ ነው። ወደፊት ለሚሰሩት ኢትዮጵያዊ ፊልሞች ጥራትና ብቃት ማበረታቻም እንደሆነና ለኢንዱስትሪው እድገትም ከፍተኛ አስተዋጽኦ እንደሚኖረው የፊልም ባለሙያዎቹ በአንድነት ይስማማሉ። መስታወትን ለግሩም ዝግጅቷ እናመሰግናለን። አድማጮች የምትከታተሉት በ22፣ 19ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ይቀርባል። አዘጋጅና አቅራቢ ሰለሞን አባተ የዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ሳይንቲስቶች ከሀያ ዓመታት በፊት ፕላኔት ሳተርንን እንድትሰልል ወደ ሰማይ ልከዋት የነበረ ካሲኒ የምትባል መንኩራኩር ላለፉት 13 ዓመታት በፕላኔቷ ዙሪያ ስታንዣብብና ብዙ መረጃዎችን ወደ መሬት ስትል ከቆየች በኋላ ከጥቂት ቀናት በፊት በፕላኔቷ ቀለበቶች መካከል ካሉት ክፍተቶች የአንዱን ሾልካ ወደ ሳተርን ቀርባለች። በዚህ የናሳ የጠፈር ተመራማሪዎችና ኢንጂነሮች በእጅጉ ተደስተዋል። በእርግጥ ካሲኒ ራሷ ሳተርን አካል ላይ ከማረፏ በፊት እንዲህ አይነት እጅግ ከባድ ወይም አደገኛ ሊሆኑ የሚችሉ የጉዞዋ አካል የሆኑ ሃያ እንቅስቃሴዎች እንደሚቀሯት የናሳው ዶክተር ብሩክ ላቀው ነግረውኛል። ዶክተር ብሩክ በጎዳርድ የናሳ ሳይንቲስትና የፀሐይ ምህዋር ምርምርና ጥናት ክፍል ተባባሪ ዳይሬክተር ናቸው። ዶክተር ብሩክ ከሦስት ዓመታት በፊት ወደ ማርስ ተልካ የተሳካ ተልእኮ እያከናወነች ባለችው ኪሪዮዚቲ መንኮራኩር ዘመቻ ላይም ቁልፍ ሥራ ያለው ተሳትፎ አድርገዋል። በዚህ የሳተርን ካሲኒ ተልእኮ ላይም በእጄ የሠራሁት ያሉት የህዋ ምርምሩ አዳዲስ ግኝቶች መግለጫና መጨበጫ መሣሪያ ስለ ሳተርንና ሌላውም ዓለም ብዙ ብዙ እንድናውቅ ትጥቅ ነው ነው በእጄ የሰራሁት ነገር እዛ አሁን ሳተርንን ያለፉት አስራ ሶስት ዓመት ይዞር ነበር መሳሪያው ኮምፖዚት ኢንፍራሬድ ስፔክትሮሜትር የሚባል እንደሆነና በጠፈር አካላት ላይ አርፎ የሚመለስን ወይም የሚንጸባረቅን ጨረር እየጠለፈ የአካሉን ወይም በአካሉ ላይ ያሉ ቁሶችን ምንነት ለማጥናትና ለመለየት የሚያስችል መሆኑን ባለፈ ቃለ ምልልሳችን አጫውተውኛል ዶክተር ብሩክ ወደ ውይይታችን ልመልሳችሁ ለመሆኑ ሳተርን ምንድነች እንደምትታማው እንደ ጎረቤቷ ግዙፍ ፕላኔት ጁፒተር የጋዝ ኳስ ወይስ እንደ መሬት ያለች ጠጣር አካል? አው፣ እሱ ጥሩ ነገር ነው ያነሳው። አሁን ለምሳሌ እስካሁን ድረስ ስለምንጠነቀቅለት ስለነበረ መንኮራኩሩ እንደዚህ በጣም በቅርብ ሆኖ አያልፍም ነበረ ከሳተር። አሁን ግን መጨረሻው ስለደረሰ ውስጥም፣ ደግሞ አቅጣጫውን ለማስተካከል የሚያስፈልገን ቤንዚኑ ልበለው እያለቀ ስለሆነ ነዳጅሻውሄውት አሁን ምንድን ነው ከቀለበቶቹና ከሳተርን መካከል ነው የሚያልፈው በጣም ቅርብ ነው እና በዛ ቅርበት ሲያልፍ ምንድን ነው መጀመሪያ ነገር የሚያስተምረን የሳተርንን የራሱን ግራቪቲ ለብቻው ማየት እንችላለን። በፊት ራቅ ብለን ስለምናልፍ ቀለበቶችንና ሳተርንን ነበር አብረን ግራቪቲውን አንድ ላይ ማለት ነው በአንድ ላይ። አሁን ግን የቀለበቶችን መለየት እንችላለን። የሳተርንንም ለብቻው መለየት እንችላለን። አንዱም ስትደሰቱበት የነበራችሁት ነገር ያችን እጅግ አስቸጋሪ ብላችሁ ያሰባችኋትን ክፍተት መሽለክ መጫሉ መሰለ ሾልኮ በዛ በመሾልክበት ጊዜ ሬዲዮ ኮሚኒኬሽን አልነበረም። ከዛ ሲወጣ ሬዲዮ ኮሚኒኬሽን ስለመጣ በጣም ደስ ብሎ እና እንደዚህ አይነት ሀያ ጊዜ ያልፋል በዛ ውስጥ እና እየተቃረበ እየተቃረበ እየተቃረበ ነው የሚሄደው በዛን ጊዜ ውስጥ። ወደ ቅርብ ስለሆነ ፍጥነቱ በጣም ፈጣን አድርገናል ወደ መቶ አስር መቶ ሀያ ሺ ኪሎ ሜትር በሰዓት ነው የሚሄደው እና በዛን ሰዓት ትንሽ እንኳን ድንጋይ ፍላጭ ቢመታው በጣም ነው የሚጎዳው። ስለዚህ አንቴናውን እንደ ጋሻ ማለት ነው በማድረግ ከፊት ለፊት በአንቴናውን አስቀድሞ ነው የሚሄደው እና እስካሁን ተርፏል። እንግዲህ ብዙ ብዙ ብዙ ዴታ እናገኛለን አሁን። ስለዚህ በጣም ኤክሳይት ነን በዚህ ጉዳይ እና አሁን ቅድም ላመጣኸው በግራቪቲው ተነስተን የሳተርንን ውስጣዊ ኮምፖዚሽን በመጠኑ ለማየት እንችላለን። ምን እንደሆነ ማለት አሁን በጣም ከፍተኛ ግራቪቲ ካለ ማሱንም እና ያን ውስጡ ኮሩ፣ ያ ማስ ማለት ክብደቱን ማለት ነው፣ ክብደቱ አሁን እና ከዛ ደግሞ መሀሉ እንግዲህ ከውጭ ሲታይ ሳተርን እንደ ጋዝ ነው ውስጡ ግን ድንጋይ አለ ወይ? እና እሱን ሁሉን ለመለየት ይረዳናል። አሁን የሚደረገው ኤክሰርሳይዝ፣ ቀለበቶች ቁስነት ያላቸው ነገሮች ናቸው ወይስ ደግሞ እንደ ቀስተ ደመና አይነት በብርሃን ወይም በጋዝ የተፈጠሩ ናቸው? አረ፣ ትላልቅ ድንጋይ ነው። ትልልቅ የሚዞሩዶ ድንጋይ ነው። ሳተርንን የሚዞሩ ናቸው እነሱ ወይስ ጸንተው ያሉ ናቸው? ኖ ኖ ኖ፣ እነሱ ይዞራሉ ለማለት፣ ሎክድ ናቸው ማለት ከሳተርን ጋር አብረው ነው የሚዞሩት። ስለዚህ የጸኑ ናቸው ማለት ነው። ጸኑ ናቸው ግን ከጠቅ ተጠቅላለሁ ከሳተርን ጋር አብረው ይዞራሉ ማለት እንጂ እንደ ጨረቃዎቹ ተነጥለው ብቻቸውን ሳተርንን የሚዞሩ አይደሉም። አይደሉም፣ በጣም ቅርብ ነው። አይቻልም፣ እንደሱ ግራቪቲ ያቆማቸዋል። ስለዚህ እስካሁን ድረስ ሳተርን ጋዝ ትሁን ወይም ሌላ አካል በመሆኑ እርግጥ ነው። ከዛ ውስጥ ግን ውስጥ መሀሉ ላይ ድንጋይ አለው ወይ ነው ጥያቄው። እሺ እሱን ለመለየት ይረዳናል። ከዛ በተረፈ ትልቁ ጥያቄ አሁን ያለው የእኛ በፀሐይን ዙሪያ የሚዞሩት ፕላኔቶች ተመልክተ እንደሆነ ድንጋያማ የሆኑት ከእኛ ምድር ጀምሮ ከማርስ በሙሉ ድንጋዮቹ ወደ ፀሐይ ቅርብ ናቸው። ሌሎቹ ትልልቆቹ እነ ጁፒተር እነ ሳተርን የመሳሰሉ ደግሞ ውጭ ራቅ ብሎ ነው ያሉ። እንደ ደንቡ ከሆነ ስበቱ ወደ እነሱ እንዲያውም ትልልቆቹ መቅረብ ነበረባቸው። እሱ ትልቅ ጥያቄ ነው። ለምሳሌ እስካሁን አልፈታችሁትም። የምንገምተው ምንድን ነው ጁፒተር ወደ ፀሐይ እንዳይጠጋ ሳተርን ከኋላው ስላለች እና ኔፕቲዩን፣ እነዛ እየሳቡ ወደ ውጭ አስቀምጠውታል ብለን ነው የምንገምተው። ህይወት ትፈልጋላችሁ ሌላ አለም ላይ ዶክተር ብሮክ ብታገኙስ ምንድን ነው ጥቅሙ? ምንድን ነው ትርጉሙ ዋልት? መቸም አእምሯችን እግዚአብሔርን ሲፈጥረን ልበል እንድንመራመር አርጎናል። ሁልጊዜም በአንድ ነገር ብቻ ሳቲስፋይድ ሆነን ይሄንን አወቅኩኝ በቃ የሚል የሰው ልጅ ያለ አይመስለኝም። ሁሉም አንድ ጥያቄ ሲፈታ ሌላ ነገር። ለምንድን ነው እዚህ ምድር ላይ ያለነው? እኛ ብቻችን ነን ወይ ሁሉ ፕላኔት የሁሉ ጨረቃ የሁሉ ጋላክሲ እያለ እኛ ብቻችን እንዴት እንሆናለን? ውሀ ደግሞ የምን እንዳልኩት ቅድም የህይወት መሰረት የሆነው እኛ ሶላር ሲስተም ውስጥ እንኳን በየቦታው አለ። ማርስ ላይ አለ። በየቦታው ኢቭን የጁፒተር አየር ውስጥ ደመና ውስጥ እንኳን ውሀ አለ። ስለዚህ ውሀ ካለ ህይወት ይኖራል ብለን የምንገምተው ይሄን ማግኘቱ ለሰው ልጅ በጠቅላላ ትልቅ ጥያቄ ይፈታል ማለት ነው። ለምሳሌ በጠፈር ምርምር ውስጥ የእርስ የራሶ ድርጅት በሚያካሄደው በዚህ በኦርቢቱ ውስጥ ዙሪያ በምታደርጓቸው ወይም ስታደርጓቸው በቆያችኋቸው ምርምሮች ብዙ ለሰው ልጅ የሚጠቅሙ ስራዎች ተገኝተዋል። በቀጥታ በእለት ከእለት ሕይወታችን ላይ ትርጉም ያላቸው የተለያዩ ግኝቶች ተገኝተዋል። ከምንጠቀምበት ስልክ አንስቶ እና ሌሎች መገናኛ ዘዴዎችና፣ በግብርና ላይ፣ በእንቅስቃሴ፣ በጦርነት ላይ እንኳን ሳይቀር የአየር ጠባይ እና የመሳሰሉ እጅግ ቁልፍ የሆኑ ውጤቶች ተገኝተዋል። እስከ ገበሬ ቤት ደርሰው ጥቅም ሊሰጡ የሚችሉ ተገኝተዋል። ምናልባት እንደዚህ አይነት አስተሳሰብ ከስድስት ዓመታት በፊት ተጠይቆ ቢሆን ኖሮ ምናልባት ግልጽ ላይሆን ይችል ነበር። አሁን እያገኘን ያለነው ጥቅም እና በአመታት ውስጥ ምናልባት መቶ ዓመት ሊሆን ይችላል ከዛም የዘለቀ ሊሆን ይችላል። ማርስ ላይ ህይወት ቢኖር ውሃ ቢኖር ወይም ሌላ እናንተ እንደ ሳይንቲስቶች የምትመራመሩባቸው ነገሮች ቢኖሩ ለመሬት መሬት ላይ ላለው ሰው የሚሰጠው ትሩፋት አለ ብላችሁ የምታስቡት ነገር አለ? ከምርምር ውጪ እንደው ከሰው ቀልብ ፍላጎት ውጪ ወ ለምሳሌ ወደ ማርስ ለመሄድ የምናደርገው ጥረት በተለይ ሰዎች ለመላክ ነው። እንግዲህ በሁለት ሺህ ሰላሳዎች ውስጥ እዛ በምንሄድበት ጊዜ ትልቅ ሌላ እንግዲህ ዓለም ተከፈተልን ማለት ነው። ዶክተር ብሩቅ ስለ ውሃ ሲነግሩኝ ስለ ኦክሲጅን፣ ስለ ሃይድሮጅን፣ ስለ ካርበንና የመሳሰሉ ኤለመንት ንጥረ ነገሮች እየነገሩኝ ያለ ይመስለኛልና ህይወት አለ ሲሉኝ ሊኖር ይችላል የሚል ጥርጣሬ አለ ሲሉኝ የግድ እንደ ሰው የሚያስብ እንዳልሆነ ወይም በእንስሳ ደረጃ ያለ ማንኛውም ህይወት ማለት እንደሆነ የሚገባኝ ነው። ማንኛውም ህይወት የናሳውን ሳይንቲስትና የፀሐይ ምህዋር ምርምርና ጥናት ክፍሉን ተባባሪ ዳይሬክተር ዶክተር ብሩክ ላቀውን አመሰግናለሁ። ሙሉ ቃለ ምልልሳችን ዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በኢትዮጵያ የወባ በሽታን ለመዋጋት የተያዘው ጥረት ዕድሜያቸው ከአምስት ዓመት በታች በሆኑ ሕፃናት ላይ የሚደርሰውን ህልፈት በከፍተኛ ደረጃ በመቀነስ አስተዋጽኦ አድርጓል ሲሉ ጽፈዋል በኢትዮጵያ አሜሪካ ኤምባሲ ጉዳይ ፈጻሚው ፒተር ቭሩማን። ሚስተር ቭሩማን ወባን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ማጥፋት በሚል ርዕስ ያቀረቡት የግል አስተያየት ባለፈው ሳምንት በወጣው ሪፖርተር ጋዜጣ ላይ ታትሟል። ሚስተር ብሩማን በዚህ አስተያየታቸው ከ2000 ዓ.ም ጀምሮ በዓለም ደረጃ ወባን ለማጥፋት የተደረገው ጥረት ታሪካዊ እድገት ማሳየቱንና የዩናይትድ ስቴትስ መንግሥትም በዚህ አንጻር ቁልፍ ሚና መጫወቱን አውስተዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2001ና በ2005 ዓ.ም መካከል በወባ በሽታ ምክንያት ከ6.8 ሚሊዮን በላይ ሕይወት ማትረፍ ተችሏል። በተለይ ከሰሃራ በታች በሚገኙ አፍሪካ ሀገሮች ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትን ሞት ማስወገድ ተችሏል ሲል ግምቱን ሰጥቷል፣ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የወባ በሽታን ከዓለም ጨርሶ ለማጥፋት የተያዘው ጥረት እድገት ቢያሳይም፣ ግን ይላል ደብልዩ ኤች ኦ፣ በዚህ በሽታ ምክንያት አሁንም በየሁለቱ ደቂቃ አንድ ሕፃን ይሞታል ሲል ያስጠነቅቃል። በያዝነው ዓመት ብቻ ከሰሃራ በታች በሚገኙ አፍሪካ ሀገሮች ከ400ሺ በላይ ሰዎች በወባ እንደሚሞቱ ሲገልጽ አብዛኞቹ ለጋ ሕፃናት ይሆናሉ ተብሏል። ይህ አካባቢ በዓለም በበሽታው የሚሞቱ ሰዎች የበዛበት መሆኑም ይነገራል። በ205 ዓ ም 90 በመቶ በበሽታው የተጠቁ ሰዎች የታዩበት 92 በመቶ የሚሆኑት ለህልፈት የበቁበት አካባቢ መሆኑ ይዘገባል ይዘገባልልና የቪዮርስ አንቀጽ ሐተታውን ይቀጥላል። ወባን በመዋጋት ረገድ በተለይ በ2005ቱ ማሌሪያን እናጥፋ በሚለው በፕሬዝደንት ኦባማ ፕሮግራም መሠረት የዩናይትድ ስቴትስ መንግሥት መሪ ሚና ተጫውቷል ይላሉ ሚስተር ብሩማን። የፕሬዝደንቱ ማሌሪያን ከምድር እናጥፋ እቅድ ኢትዮጵያን ጨምሮ ከሰሃራ በታች በሚገኙ 19 የአፍሪካ ሀገሮች ውስጥ እንደሚሠራ የገለጹት ብሩማን የሚመራውም በዩኤስኤአይዲ ሆኖ ከአሜሪካው የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ጋር ተባብሮ እንደሚሠራ አስረድተዋል። የእስካሁኑ ጥረት የሕፃናትን ሞት ቁጥር በመቀነስ ረገድ መሻሻል ከማሳየቱን ባሻገር በሽታውን መቆጣጠር ደግሞ ድህነትን ለማጥፋትና የትምህርት ውጤቶችን ለማሻሻል ረድቷል። ካለ በኋላ ወባን ከኢትዮጵያ ብሎም ከዓለም ለአንዴና ለመጨረሻ ጊዜ ጨርሶ ለማጥፋት በተያዘው ጥረት ሁላችንም መተባበር አለብን ማሌሪያን የመሳሰሉ በሽታዎች ማስወገድ ትክክለኛ ተግባር ነው ሲሉ በኢትዮጵያ የአሜሪካው ኤምበሲ ጉዳይ ፈጻሚ ፒተር ብሩማን የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሀተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አሁን ደግሞ አድማጮች የዜና ማጠቃለያ እናሰማለን። የዋይት ሀውስ ቤተ መንግስት ፕሬዚዳንት ትራምፕ ለረጅም ጊዜ የፌዴራሉ ቢሮ ዳይሬክተርን ከስራ ለማባረር ሲያሰላስሉ ነበር ይላል። ረዳቶቻቸው ግን የትራምፕ የምርጫ ዘመቻ ከሩሲያ ጋር ግንኙነት ይኑረው እንደሆነ ስለሚደረገው ምርመራ ኮሚ በይፋ መናገራቸው እያስቆጣቸው እንደሄደ ይናገራሉ። በትራምፕ መመረጥ ላይ ቁልፍ ሚና የነበራቸው መሆኑንም እንዳሳዘናቸው ረዳቶቹ ተናግረዋል። የዩናይትድ ስቴትስ ምክትል ዋና አቃቤ ሕግ ሮን ሮዘንስታይን የስራ ባልደረቦች የነበሩት ሰዎች ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባቷን አስመልክቶ ከሚደረገው ምርመራ ራሳቸውን ማግለል አለባቸው ብለዋል። አንድ የሩሲያው ፕሬዚደንት ቭላዲሚር ፑቲን ቃል አቀባይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱት ስብሰባ እጅግ አዎንታዊ ነበር ሲሉ ዛሬ ተናግረዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚስሳ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናግናችሁ ናችሁ አሉላ ከበደ ና አዳኒ ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት እንዲሁም ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።